የሙዚቃን ሳይንሳዊ ስነልቦናዊና ማኅበራዊ ጥቅም በሚመለከት ከሙዚቀኛው ሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረከውን ውይይት በመገረም ተከታተልኩ። ከዚህ ቀደም አትክልቶችም ሙዚቃ ይሰማሉ የሚል ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል ሲሉ አስተያየታቸውን በማስቀደም አንድ የራዲዮ መጽሔት ተከታታይ ለሁለቱ እንግዶቻችን ያሉትን ጥያቄ አድርሰውናል። የሌሎቻችሁም ደርሶናል። ሰዓታችን እንደፈቀደ ወደ ኋላ እናቀርባለን። እውቁ ሙዚቀኛና አቀናባሪ እንዲሁም የአንጎልና የነርቭ ሐኪሙ በቀጠሯቸው መሠረት ተመልሰዋል። ለአድማጫችንም ጥያቄ መልስ ይሰጣሉ። ቅንብሩን እናስቀድም። ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱበት ቤት ሙዚቃ ከማይዘወተርበቱ እንደ ምን ይለያል? ሙዚቃ ቀልብን ከማዝናናት ውጥረትን ከማርገብ ባሻገርስ የጥንዶችን ፍቅር ስለ ማለምለሙ፣ በቤተሰብ አባላት መካከል ለሚፈጠር የተሻለ መግባባት ምክንያት ስለ መሆኑ የሚተነትኑትን ሳይንሳዊ ጥናቶች ተንተርሰን አስገራሚውን የሙዚቃ ምስጢርና ፋይዳ አስመልክቶ በጀመርነው ነው ቅንብር ዛሬ ሁለተኛውን ገጽ ገለጥ እናደርጋለን። በሙዚቃ ወጋችን የምንሰማው የረቂቅ ሙዚቃ ቀማሪው ባህ የተጫወተው ድንቅ ሙዚቃ ይሁን፣ የቢትልስ አቀንቃኞች ያንቆረቆሩት ዜማ ብራድ ፔዝሊ ይሁን፣ ብሩኖ ማርስ አሊያም ኢትዮጵያዊ ለዛዎቹን እናምጣና የያሬድ መንፈሳዊ ዝማሬዎች ይሁኑ፣ የብዙዎችን ቀልብ መስረቅ የታደሉት ዕውቅና ገናና ድምፃውያኖቻችን የተጫወቷቸው ስልቶች ሆምብለንና አዘውትረን ማዳመጡ ይሳካለን እንጂ፣ እንደ ቅጣት ሙዚቃ ከሚቸረን በረከቶች ግን አናመልጥም። ድንገት የሙዚቃ ድምፅ ስንሰማ ቀልባችንን መላካችን፣ እናም መንፈሳችን ዘና ማለቱ አይቀርም። አንዳንዴም የሙዚቃውን ስልት ተከትለን ወዝወዝ እንል ይሆናል። ታዲያ እንዲህ ግልጽ ከሆነው የሙዚቃ ድምፅ ከሚቀሰቅሰው ድንቅ ስሜት ባሻገር ምርጫችን የሆነ ስልት እየኮመኮምን ከሙዚቃው ባቡር ተሳፍረን ስልቱ ወደ ከሰተው ጊዜና ቦታ በምናብ እብስ በምንልበት ወቅት ከልቦናችን የዘለቀውን ያን አስደማሚ ስሜት ተከትሎም አንጎላችን የተፈጥሮ እምቃ ቅሙን ጥቅም ላይ ሊያውል ይነቃቃል። እናም በሙዚቃው ስልት ዳግም ይቃኛል። እንደ ጥናቶቹ አብነት የምንወደውን ሙዚቃ በማድመጥ ብቻ አዲስ የምንለምዳቸውንም ስልቶች ጨምሮ አሁን ሙዚቃ በማድመጥ ብቻ አንድ ሁለት ብለን ከምንቆጥራቸው ዐሥራ ስድስት ያህል የሙዚቃ በረከቶች ጥቂቱን በወፍ በረር መልከት እናደርግ። የትውስታን አቅም ማብልጸግ ከሙዚቃ ልዩ ትርፋቶች ቀዳሚው ነው። የዚያ የሩቅ ዘመን የልጅነት ጊዜ ትዝታ ይቀሰቀሳል። የጠፉና የሰነበቱ ዘመን የጠገቡ ገጠመኞች ነፍስ ዘርተው ከትውስታ ማኅደር ተፈልቅቀው ድንገት ከተፍ ይላሉ የሙዚቃ ምትሃት በሚፈጥረው አንዳች ምስጥር የሙዚቃ ኃይል የጤና መታወክ ያስከተለው አልያም እርጅና ያደበዘዘና ያጠፋቸውን ትውስታዎች ሳይቀር መመለስ መቻሉ ያስደምማል። አምኔዥያ፣ ዲሜንሽያ እናም አልዛይመር የተባሉት በሽታዎች የሙዚቃን ጠቃሚ ኃይል ግሩም አድርገው ያውቁታል። ሙዚቃ ትኩረትን ለመሰብሰብ ይረዳል። ድንገት የሚወዱትን ሙዚቃ ከማጫወቻው ላይ ሲያዩ የሚሰማዎትን ስሜት ልብ ብለው ይሆን? ትኩረትን ለመሰብሰብ የሚረዳውን የሙዚቃ ኃይል ሰዎች ለተለያዩ ነገሮች ይጠቀሙበታል። በጥናትና አንድን ነገር ለመረዳት ጥረት በምናደርግበት ወቅት ጥሞና ለማድረግ ወይም ሐሳባችንን ዝብርቅርቅ ሲልብን፣ ቀልባችንን ለመሰብሰብና አሊያም እንቅልፍ አልወስድ እያለ ሲያስቸግረን። ሙዚቃ ሙሉ መንፈሳችንን በማረጋጋት ትኩረታችንን በዋናው ጉዳይ በእንቅልፍ ላይ እናደርግ ዘንድም ይረዳናል። በተለይ ለስለስ ብሎ የሚወርድና ሁለመናን የሚቈጣጠር የሚቆጣጠር የሙዚቃ አይነት ደግሞ ለፈጠራ ሥራ ያነቃቃል፣ ሐሳብን ለማፍለቅ ያግዛል፣ አለፍ ብሎም ገርበብ ያለን የጥበብ በር ከፍቶ ያስገባል። ይህን መሰሉ የሙዚቃ ድምፆች ታዲያ በተለይ የረቀቁ ሐሳቦችን የሚመለከተውን የአንጎል ክፍል በማነቃቃት ለፈጠራ ሥራ አመቺ ዕድል ይከስታሉ። የድምፁ መጠን ታዲያ በድምፅ መለኪያው ስሌት ሰባ ዴሲብል መሆኑ የሚመረጥ መሆኑን ጥናቱ ይጠቁማል። ከዚያ በላይ ድምፅ ያለው ሙዚቃ የሐሳብን መበታተን ከፍ ያደርጋል ነው የሚለው። አይኪው ወይም የአእምሮ ልቀት መጠን ይጨምራል። በሙዚቃ አካሚ ወይም ፈዋሽ ፋይዳዎችም አሉት። ሙዚቃ የሕመም ወይም የሥቃይ ስሜትን ይቀንሳል። ሐዘን የተጫነው አሊያም ቁዘማ የበረታበትን ዙሪያ ገባ በአዎንታዊ ስሜት የመተካት ልዩ አቅምም ታድሏል። የተረበሸን መንፈስ ያረግባል። የልብ ሕመም ሕክምናን ስኬት ያቀላጥፋል። አካላዊ ቅልጥፍናና ፍጥነትን ለመጨመር ያግዛል ነገሮችን ከተለያዩ አቅጣጫ የማየትና ሌሎችን የመረዳት ችሎታ ወይም ኢሞሽናል አይኪው ከፍ ያደርጋል። ሌሎችም ብዙ ብዙ ጥቅሞች አሉት። የሚወዱትን በማድረግ ይህን ሁሉ ትሩፋት መጎናጸፍ በርግጥ፣ ምንኛ መታደል ነው። አድማጮች የሙዚቃን ፋይዳ አስመልክቶ ያቀናበርነውን እዚህ ላይ ልቋጭና በቃላችንም መሠረት በአንጎል አሰራርና የሙዚቃ ጉዳዮች ከፍ ያለ ዕውቅና ያላቸውን ሁለቱን እንግዶች ልጋብ ከዚያ በፊት ግን ወዲያ ከናት አለች ልጅነት ልብ ያፈራት ወዳ ሰንዋት በተራራው ማዶ የዜማው ርዕስ ነው። ድምፃዊው የጃኖ ባንዱ ኃይሉ መርጊያ ነው። እግሩም ጨዋታው። እናመሰግናለን።